ፕሬዚዳንት ባራክ ኦባማ ለሁለተኛው የሥልጣን ዘመን የምረጡኝ ዘመቻ እየተዘጋጁ ባሉበት ወቅት የውጭ ጉዳይ ሚኒስትራቸው ሂላሪ ክሊንተን ኃላፊነታቸውን እንደሚለቁ ተናግረዋል። እርሳቸው የሚተኳቸው ታዲያ ማን ይሆን? የውጭ ጉዳይ መስሪያ ቤቱ ዘጋቢያችን ስካት ስተርንስ ያጠናቀረው ዘገባ አለ፣ ሰለሞን አባቴ ያቀርበዋል። የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በዚህ ዓመት መጀመሪያ ላይ ለመስሪያ ቤታቸው ሰራተኞች ሲናገሩ ማረፍ እንደሚፈልጉ ጠቋቁመው ነበር። Uh, stay on, uh, until the president nominates someone and, uh, that transition can occur. ሆኖም ግን ላለፉት ሀያ ዓመታት እጅግ በጋለው የአሜሪካ ፖለቲካና በሚያጅቡትም ፈተናዎች ውስጥ ከቆየው በኋላ ምን ያህል እንደ ደከመኝ መገንዘብ ምናልባት ጥሩ ሀሳብ ይመስለኛል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቪክቶሪያ ኑላንድ እንደሚሉት ከፕሬዚደንቱ በድጋሚ መመረጥ በኋላም ያ ጉዳይ አሁንም በእቅድ ያለ ነው። You've heard her say many times that she intends to እርሳቸውን የሚተካቸውን ሰው አረካክበው እስከሚጨርሱ እንደሚቆዩና ከዚያም ሐሳባቸውን ወደሚያሰባስቡበትና ወደሚጽፉበት እንዲሁም ሌላም የግል ሕይወታቸው የመግባት እቅድ እንዳላቸው ደጋግመው ተናግረዋል። እና ሚስ ክሊንተንን እንዲተካላቸው ፕሬዚደንት ኦባማ የሚመርጡት ተከታይ የውጭ ጉዳይ ሚኒስትራቸው ማን ይሆን? የማሳቹሴትሱ ሴናተር ጆን ኬሪ ዋና የሚባሉ ተጠርጣሪ ናቸው። ኬሪ በሕግ መወሰኛ ምክር ቤት ውስጥ የውጭ ግንኙነቶች ኮሚቴ ሊቀመንበር በመሆናቸው ዩናይትድ ስቴትስ የምትከተለውን የውጭ ፖሊሲ በተለይ ደግሞ የአፍጋኒስታንና የፓኪስታንን ጉዳይ አብጠርጥረው እንደሚያውቁ ጥርጥር የለውም። ከዚህ ቀደምም ለፕሬዝደንትነት ተወዳድረው የነበረ የመሆኑ ነገር ሂላሪ ክሊንተን የአሜሪካን ዓላማዎች ለማራመድ ይጠቀሙበት የነበረው የብርቅነት ጎንም አላቸው። በነገራችን ላይ ፕሬዚደንት ኦባማ ከቀደሙት ሪፐብሊካን ፕሬዚደንታዊ ተፎካካሪያቸው ሚት ሮምኒ ጋር እሰጥ አገባ ሊገቡ ይዘጋጁ በነበረ ጊዜ እንደ መለማመጃ የመረጧቸውና ጠቀሙባቸውም እኒህኑ ጆን ኬሪን ነው። የኦባማ የምረጡኝ ዘመቻ አስተባባሪዎች በሮምኒ ላይ ፍልሚያ ከከፈቱባቸው የቪዲዮ ማስታወቂያዎች በአንዱ ላይም ጆን ኬሪን ተጠቅመዋል። ሮምኒ የሚናገሯቸው እውነት ያልሆኑና ኃላፊነት የጎደሏቸውን ነገሮች ነው። ደግሞም ለፖለቲካ መጠቀሚያ ጉዳይ ሲሉ የውጭ ፖሊሲያችንን ለአደጋ ሊያጋልጡም ዝግጁ የሆኑ ሰው ናቸው። አንድ እንቅፋት ብጤ ነገር ግን በኬሪ ምርጫ ፊት እንደ ተደቀነ በግልጽ ይታያል። ያም የሕግ መወሰኛ ምክር ቤት መቀመጫቸው ነው። ከሴኔቱ አንስቶ አንድ ሰውን ወደ ካቢኔው የኃላፊነት ቦታ ለማዛወር የሚፈልግ ማንም ፕሬዚደንት በዚያ የሕግ አውጪ አካል ውስጥ ያለውን ቦታውን ጠብቆ ማቆየት የመቻሉ ጉዳይ ያስጨንቀዋል። በተለይ በተለይ ደግሞ ዴሞክራቶቹ በአሁኑ የሕግ መወሰኛ ምክር ቤት ውስጥ ያላቸው አብላጫ ምን ያህል የጠበበ መሆኑን ልብ ይሏል። የማሳቹሴትሱ ሪፐብሊክ ሪፐብሊካን ስካት ብራውን በዘንድሮው የሕግ መወሰኛ እንደራሴነት ምርጫ የተሸነፉት እጅግ በጠበበ ልዩነት እንደነበረም ላስተዋለ፣ ኬሪ ያችን ወንበር ጥለው ዘወር ቢሉ በእግራቸው ከአካባቢው ግዛቶች ማን ዘው እንደሚልበት ለመገመት አዳጋች አይሆንም። እና ኦባማ ይህንን አደጋ ተጋፍጠውና ረግጠው ወይም ፈተናውን የሚያልፉበት አንዳች መላ ሰንቀው እውን ጆን ኬሪን መጪው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ያደርጓቸው ይሆን? ሚስ ክሊንተንን ለመተካት ሌላይቱ ግንባር ቀደም ታሳቢ በእርግጥ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሱዛን ራይስ የመሆናቸው ጉዳይ ጭምጭምታው ሽው ማለት ከጀመረ ጥቂት ውሎ አድሯል። በዓለሚቱ ገጽታ ከሚተወነው ሁሉ የበዛው እኮ በዚያ የኒውዮርክ መስሪያ ቤት ውስጥ እለት በዕለት የሚመላለሰው የሚወጣና የሚወርደው ትንቅንቅና አጀንዳ ነው። እናም በተባበሩት መንግስታት አምባሳደር መሆን ለውጭ ጉዳይ ሚኒስትርነት የተመቸና ክፍት የመለማመጃ መስክ ነው። ማድሊን ኦልብራይትን ታስታውሳላችሁ። ተመሳሳይ ጎዳና ነው የተጓዙት። ምናልባት ግን ምናልባት ሱዛን ራይስን ማጨት ከሪፐብሊካኑ የሕግ መወሰኛ ክንፍ አንዳች ጅራፍ ሳያስወነጭፍ አይቀርም። ለዚያ መዘጋጀት ይኖርባቸዋል። ኦባማ አምባሳደር ክሪስ ስቲቨንስን ጨምሮ አራቱ አሜሪካውያን ሊቢያ ውስጥ ባለፈው መስከረም አንድ ቀን በተጣለ የሽብር አደጋ በተገደሉ ጊዜ ራይስ ፈጥነው በሰጡት መግለጫ አመፁን ወይም ሁከቱን የቀሰቀሰው አንድ ዩናይትድ ስቴትስ ውስጥ ባለሙያ ባልሆነ ሰው የተሠራ የነቢዩ መሐመድን ተክለ ስብዕና የሚያንቋሽሽ ቪዲዮ ምክንያት ነው ማለታቸው የወቀሳ እናዳ ወርዶባቸዋል። በእርግጥ ጥቂት ዘግየት ባሉ ቀናትና ሳምንታት የኦባማ አስተዳደር ከዚያ ድምዳሜ ፈግፍጎ የሽብር ጥቃት በመሆኑ ጉዳይ ላይ መስማማቱና ማረጋገጡ ይታወቃል። ያም ሆኖ ግን የነገር አቃቂረኞች ሲሉ እንደሚሰማው ቤንጋዚ ውስጥ ከነበረው የጸጥታ ሁኔታ ጋር አምባሳደር ራይስን የሚያነካካቸውም ሆነ የሚያገናኛቸው አንዳችም ማስረጃ አልተገኘም። ታጣቂዎቹ ባደረሱት የሽብር ጥቃት ዙሪያ ገና መልስ ያላገኙ ብዙ ጥያቄዎች አሉ። ምናልባት ዋነኛው ጋር ጣ ያ ሊሆን ይችላል። ይሁን እንጂ የህግ መወሰኛ ምክር ቤቱን የማጽደቅ ያለ ማጽደቅ ውሳኔ ለምክር ቤቱ ትተን ራሳቸው ግን ዋነኛዋ ታሳቢ ወይንም ተፎካካሪ የመሆናቸው ጉዳይ ጥርጥር የለውም። ማሉ ኢኖሰንት በዋሽንግተኑ ካቶ ኢንስቲትዩት የውጭ ፖሊሲ ተንታኝ ናቸው። ይህንን የሚሉት አንድ ሌላ ጠንካራና ዋና ከሚባሉ ሰልፍ የቆሙ ተፎካካሪና ታሳቢም አሉን። ክሊንተንን ሊተኩ ይችላሉ የተባሉ የአሁኑ የብሔራዊ ጸጥታ አማካሪ ታም ዳንለን። ይህ እርሳቸው አሁን የያዙት ቦታ ቀደም ባሉ የታሪክ ዓመታት ሄንሪ ኪሲንጀር፣ ኮሊን ፓውል፣ ኮንዶሊዛ ራይሰን የመሳሰሉ የውጭ ጉዳይ ሚኒስትሮች ያለፉበት የፕሬዚደንቱን የውጭ ፖሊሲ የሚቀርጽ አካል አስኳል የሆነ ተቋም ነው። ዳኒለን የቢል ክሊንተን አስተዳደር አባል የነበሩ በሰሜን አትላንቲኩ የጦር ሽርክና ድርጅት ኔቶ የምስራቅ አውሮፓ መስፋፋት ውስጥ የተሳተፉ በቀድሞይቱ ዩጎዝላቪያ ውስጥ የተካሄደውን ጦርነት ያስቆመውን የደይተን ውል ያዘጋጁ ነባር ዲፕሎማት ናቸው። የካቶ ተንታኟ ኢኖሰንት ስለ ዳኒለን የሚሉት አለ በፕሬዝደንት ፕሬዚደንት ኦባማ ጸረ ሽብር ፖሊሲዎች ውስጥ በጥልቅ ተሳትፈዋል። በተጨማሪም ፕሬዚደንቱ በብዙ ጉዳዮች ላይ እርሳቸው የሚሉትን ያዳምጣሉ። እኔ እንደሚመስለኝ ግን እርሳቸው የሚጎላቸው ነገር ቢኖር ሚስስ ክሊንተን ያላቸው ባለ ግርማ ኮከብ ነው። እናም ከሌሎች ሀገሮች ጋር በምትሰራበት ጊዜ ሊኖርህ የሚጠቅመው አይነት ክሊንተን ያላቸው ዝና ዳኒለን የላቸውም። ለማንኛውም አሁን ባለንበት ሁኔታ ክሊንተን በዚህ ጊዜ ስራቸውን ይለቃሉ ተብሎ የተቀመጠ የጊዜ ደብ የለም። ይሁን እንጂ ፕሬዚደንት ኦባማ የሁለተኛው የርዕሰ ብሔርነት ዘመናቸውን መጀመሪያ ቃል መሐላ ለሚፈጽሙበት ዕለት ዝግጁ ሆነው ለመጠበቅ በያዝነው የአውሮፓውያን ዓመት መጨረሻ ግድም ተከታዩን የአሜሪካ የውጭ ጉዳይ ሚኒስትር ማንነት ይወስናሉ ተብሏል።